የአሜሪካ ድምፅ ነው። በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ማክሰኞ ነሐሴ 10 2014 ዓ.ም ምሽት ዝግጅታችን ጀመረ። በአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከል ያለው የአስተዳደር ወሰን ጉዳይ እልባት ማግኘቱ ተገለጸ። ውይይት ሲቀርቡ አብሮ ጠረጴዛ ላይ ለውይይት መቅረብ የነበረበትን አጀንዳ እየበጣጠሱ ማንሳት የሀገራዊ ምክክሩን የሚመራው ኮሚሽንን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ እየተወሰነበት ሂደት ማህበረሰቡ ያልተሳተፈበት የኮሚቴ ውሳኔ የሆነ ነው ያየነው፣ የአንድ ወገን ፍላጎት ነው። ውሳኔውን ተቃውመው ለአሜሪካ ድምጽ አስተያየታቸውን የሰጡትን የኢትዮጵያ ዜጎች ለማህበራዊ ፍትሕ ወይም ኢዜማ ፓርቲ ምክትል መሪ አርክቴክት ዮሐንስ መኮንንን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በማይካድሪያ በመሬት ዙሪያ የተነሳ ውዝግብንና የኬንያ ምርጫን የሚመለከቱ ዘገባዎችም ይኖሩናል። ሰላም፣ ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ እና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እኛም እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት አየለ ነኝ። የኢትዮጵያ ፌዴራል ፖሊስ የትግራዩ ተቃዋሚ የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሄና ሌሎች ከእርሳቸው ጋር የታሰሩ ሀያ እስረኞችን ከአዲስ አበባ ፖሊስ እንዳልተረከበ ዛሬ ለፍርድ ቤት ገለጸ። የአዲስ አበባ ፖሊስ አቶ ክብሮምን ለፌዴራል ፖሊስ ያስረከበበትን ማስረጃ ለፍርድ ቤቱ እንዲያሳይም ፌዴራል ፖሊስ ፍርድ ቤቱን ጠይቋል። የተጠርጣሪ ቤተሰቦች በበኩላቸው እስረኞቹ ያሉበት አለመታወቁ እንዳሳሰባቸው ለአሜሪካ ድምፅ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዘዋል። ባለፈው ሳምንት የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ልዩ ልዩ ፍትሐ ብሔር ችሎት በሰጠው ትዕዛዝ መሰረት እስረኞቹ በማን እጅ እንደሚገኙ እንዲያስረዱ ተቀጥረው የነበሩት የአዲስ አበባ ፖሊስ ኃላፊዎች በዛሬው ችሎት አልቀረቡም። የአቶ ክብሮም ጠበቃ አቶ ወንደሰን በፍቃዱ፣ ዛሬ እንደተከታተላችሁትም የፌዴራል ፖሊስ ክፍል ምርመራ ክፍል ኃላፊ የቀረቡ ሲሆን በአዲስ አበባ ፖሊስ ኮሚሽን በኩል ግን አልቀረቡም፣ በወቅታዊ ጉዳይ የሉም ተብሏል። ተወካያቸው ወይም ምክትላቸው መቅረብ ነበረባቸው፣ ለፍርድ ቤት አስረድተናል። ሐምሌ 3 ቀን 2014 ዓ ምት የተያዙት አቶ ክብሮን በርሀና ሌሎቹ ሀያ ተጠርጣሪዎች በዋስ እንዲለቀቁ የአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ቃሊቲ ምድብ ችሎት ሐምሌ 5 ቀን 2014 ዓ ምት ወስኖ የነበረ ቢሆንም እስረኞቹ ከእስር ከመለቀቅ ይልቅ ወዳልታወቀ ቦታ መወሰዳቸውን ጠበቃቸው ገልጸዋል። እስረኞቹ የሚገኙበትን ፖሊስ እንዲያሳውቅ ጠበቆቻቸው ለአዲስ አበባ የመጀመሪያ ደረጃ ፍርድ ቤት በማመልከታቸው የክፍለ ከተማው ፖሊስ ታሳሪዎቹን ለአዲስ አበባ ፖሊስ እንዳስረከበ ገልጾ ነበር። ሆኖም እስረኞቹ የት እንዳሉ ባለመታወቁ የአዲስ አበባ ፖሊስ ታሳሪዎቹ የት እንዳሉ እንዲያሳውቅ ክስ መመስረታቸውን አቶ ወንደሰን ተናግረዋል። የአካል ነፃ ማውጣት ወይ ደግሞ አካል እንዳይጎዳ ለመከልከል የሚቀርብ የፍታቤር ክስ ነው ያቀረብ ነው። ክሱም በአስራ አንድ ነው ያቀረብ ነው ሐምሌ 11 እስካሁን ድረስ ይኸው እየተመላለስን ነው። አንዴ አዲስ አበባ ፖሊስ ኮሚሽን ኔጋ የሉም ይልና መልሶ ደግሞ ተረክቤ ያለው ለፌደራል ፖሊስ ይሰጥቻሉ ይላል። ፌደራል ፖሊስ ደግሞ አልተረከብኩም ይላል። በዚህ መሀል በጣም የተንዛዛና ተስፋ አስቆራጭ ፍርድ ሂደት ስለነበረ ባለፈው ቀጠሮ ላይ ፍርድ ቤቱን ሁለቱም የሁለቱም ክፍል ኃላፊዎች ቀርበው እውነታው እንዲወጣልን ነበር የጠየቅነው። በሌላ በኩል የእስረኞቹ ያሉበት አለመታወቅ ቤተሰቦቻቸውን በእጅጉ እንዳሳሰባቸው ለአሜሪካ ድምፅ ገልጿል። መንግስት ያሉበትን ቦታ እንዲገልጽላቸው እና መብታቸውንም እንዲያከብርላቸው ጠይቀዋል። የአቶ ክብረን ባለቤት ወይዘሮ ትዝታ ሰዎች ሊጠየቁ በህግ ሊጠየቁ ይችላሉ፣ ነገር ግን በፍርድ ቤት አግባብ መሰረት ቤተሰቦቻቸው እንዲጎበኙ ቢደረግ የተሻለ ነው ብዬ አምናለሁ። የአዲስ አበባ ፖሊስ ኃላፊዎች ታሳሪዎቹን ለፌዴራል ፖሊስ አስረክበናል ያሉበትን የሰነድ ማስረጃ ይዘው ለነሐሴ 18 ቀን 2014 ዓ.ም እንዲቀርቡ ፍርድ ቤቱ ትእዛዝ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ትናንት ውጤቱ በተነገረበት የኬንያ ፕሬዝደንታዊ ምርጫ መሸነፋቸው የተገለጸው ራይላ ኦዲንጋ የምርጫውን ውጤት ባለመቀበል ለዳኛ አቤት እንደሚሉ አስታወቁ። ኦዲንጋ ሁሉንም የሕግ አማራጮች በመጠቀም የምርጫውን ውጤት በሕግ እንደሚፈታተኑ አስታውቀዋል ሲል አሶሲየትድ ፕሬስ ዘግቧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ሱዳን ውስጥ እየጣለ ያለው ከባድ ዝናብ ባስከተለው ጎርፍ ክረምቱ ከገባ ወዲህ የሞቱት ሰዎች ቁጥር 66 መድረሱን አንድ የሀገሪቱ ባለስልጣን ገለጹ። ቢያንስ 28 ሌሎች ሰዎች በጎርፉ መጎዳታቸውን የሱዳን የዜጎች ደህንነት ጥበቃ ብሔራዊ ምክር ቤት ባለሥልጣን አስታውቀዋል። 24000 መኖሪያ ቤቶችና ሁለት የመንግስት መስሪያ ቤት ህንጻዎች ላይ ከባድ ጉዳት መድረሱም ወይም ደግሞ ሙሉ በሙሉ እንደወደሙ ባለስልጣኑ ጨምረው አመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ በበኩሉ 238 የጤና ተቋማት በጎርፉ እንደተጥለቀለቁ አስታውቋል። ደቡብ ሱዳን ውስጥ ከፍተኛ የምግብ ዋጋ ጭማሪውን በመቃወም ነሐሴ 10 ቀን በዋና ከተማዋ ጁባ የተካሄደውን ሰልፍ በመዘገብ ላይ እንዳለች በቁጥጥር ስር የዋለችው ጋዜጠኛ ከስምንት ቀናት በኋላ ከእስር ተለቃለች። ሺላፓኒ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች። የአሜሪካ ድምፅ ራዲዮ የደቡብ ሱዳን ዘጋቢ የሆነችው ዲንግ ማጎት የታሰረችው ኮኞ ኮኞ በተሰኘው የገበያ ስፍራ ከሌሎች ስድስት የተቃውሞ ሰልፈኞች ጋር ሲሆን በወቅቱ የሥራ መታወቂያ ሳትይዝ በመስራት ተከሳለች። ጁባ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው ሳምንት አውጥቶት በነበረው መግለጫ ማጎት በአስቸኳይ እንድትለቀቅ ጠይቆ ጋዜጠኞች ያለምንም ጣልቃ ገብነትና አደጋ ስራቸውን የመስራት መብት እንዳላቸው አስታውቆ ነበር። ማጎት ሰኞ እለት በዋስትና ከእስር መለቀቋን ያስታወቁት የማጎት ጠበቃ ሴቨን ዋኒ በእሷ ላይ የሚደረገው ምርመራ ግን ሊቀጥል እንደሚችል ለአሜሪካ ድምፅ ተናግረዋል። ዋስትና አገኘች ማለት ጉዳዩ ውድቁ ነዋል ማለት አይደለም። ምርመራው ሲጠናቀቅ ወደ ፍርድ ቤት ይሄዳል። ይሄ ማለት ጉዳዩ አሁንም የቀጠለና ወደ ፍርድ ቤት ከተላለፈ ሊንግን ጀምሮ ሁሉም ተከሳሾች በዛ የሚቀርብ ይሆናል። በማጎት መፈታት ቤተሰቦቿ መደሰታቸውን የገለጸችው የማጎት እህት አያን ማጎት በበኩሏ እሷን ለማስፈታት የተደረገውን ጥረት እንዲት ትገልጻለች ከታሰረችበት ጊዜ ጀምሮ እንደ ቤተሰብ ለጉዳዩ ጆሮ እንዲሰጡና በአስቸኳይ ከእስር እንድትወጣ የመንግስት ባለስልጣናትን በር ሳይቀር ሁሉንም በር ስናንኳኳ ነበር። በዓለም የፕሬስ ነጻነት ጠቋሚ መረጃ መሰረት ደቡብ ሱዳን ከ180 ሀገራት በ139ኛ ደረጃ ላይ የምትገኝ ሲሆን መረጃው ጨምሮ በስራቸው ላይ ሳንሱር የማያደርጉ የደቡብ ሱዳን ጋዜጠኞች ለተደጋጋሚ ውክቢያ ድንገተኛ እስር፣ ስቃይና አንዳንዴም ለሞት እንደሚዳረጉ ያሳያል። ማጎት ከእስር መፈታቷን ያረጋገጡት የደቡብ ሱዳን ጋዜጠኞች ማህበር ፕሬዚዳንት አየት ፓትሪክ ቻርልስ በበኩላቸው አቃቢ ህጉ ጉዳዩን ለመመርመር ተጨማሪ ጊዜ ጠይቋል በሚል ማጎት ሕገ መንግስቱ ከሚፈቅደው ጊዜ በላይ በእስር መቆየቷን አስምረውበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ በሙሰኝነት በተወነጀሉ ሶስት የላይቤሪያ መንግስት ባለስልጣናት ላይ ማዕቀብ ደንግጋለች። ማዕቀቡ ከተደነገገባቸው መካከል አንዱ የላይቤሪያ ፕሬዝደንት ጆርጅ ዊያ ጽህፈት ቤት ሹም ናታኒኤል መጊል ሲሆኑ፣ ትናንት ሰኞ የዩናይትድ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ ማዕቀቡ የተጣለባቸው በሙስና ተግባር እየተሳተፉ በመሆናቸው ነው ብሏል። ሌሎቹ ሁለት ባለስልጣናት ጠቅላይ አቃቤ ህጉ ሳይሬኒየስ ሴፌስ እና የብሔራዊ ወደቦች አገልግሎት ዳይሬክተሩ ቤል ቴዌዌ መሆናቸው ተመልክቷል። የአውሮፓ ህብረት ሞዛምቢክ ውስጥ ለተሰማራው የደቡባዊ አፍሪቃ ሀገሮች ወታደራዊ ተልእኮ የሚሰጠውን የገንዘብ ድጋፍ በአምስት እጥፍ ሊያሳድግ ማቀዱን አንድ የህብረቱ የውስጥ ሰነድ አመለከተ። አህጉራዊው ህብረት ለአፍሪካዊ ወታደራዊ ተልእኮ ድጋፉን ከፍ ለማድረግ ያቀደው አባል ሀገሮቹ በሩሲያ የነዳጅና ጋዝ አቅርቦት ላይ መተማመናቸውን ለመቀነስ ያስችላሉ ተብለው በታሰቡት የነዳጅ ፕሮጀክቶች ላይ እስላማዊ ታጣቂዎች የሚያደርሱት ጥቃት ስጋት በደቀነበት በአሁኑ ወቅት መሆኑን ሮይተርስ ዘግቧል። ማሊ ውስጥ በቅጥር ተዋጊነት ተወንጅለው የታሰሩ 49 የአይቮሪ ኮስት ወታደሮች የአገር ጸጥታ በማደፍረስ ወንጀል ክስ እንደተመሰረተባቸው ተመለከተ። ይህንኑ ከትናንትና በስቲያ እሁድ ያስታወቁት የማሊ ጸረ ሽብር ልዩ ግብረ ኃይል አቃቢ ሕግ ናቸው። በሌላ ዜና ዋግነር ግሩፕ የሚባለው የሩሲያ የግል ወታደራዊ ኩባንያ ያሰማራቸው አራት ቅጥር ተዋጊዎችን ማዕከላዊ ማሊ ውስጥ ገድለናል ሲል በማሊ የሚንቀሳቀሰው የአልቃይዳ ቅርንጫፍ ተናገረ። ጃማአት ኑስራት አልኢስላም ዋል ሙስሊሚን የሚባለው ማሊ የሚንቀሳቀስ ቡድን ትናንት ሰኞ ባወጣው መግለጫ ተዋጊዎቹ ቅዳሜ ዕለት ባንዲያ ጋራ በሚባለው አካባቢ ከዋግነር ቅጥር ተዋጊዎች ጋር እንደተታኮሱ አስታውቋል። ዋግነር በይፋ የሚታወቅ ተጠሪ ስለሌለው በጉዳዩ ላይ አስተያየቱን ለማግኘት አለመቻሉን ነው ሮይተርስ የዘገበው። ሩሲያ በወረራ በያዘቻት የዩክሬን ክራይሚያ ግዛት በሚገኝ የሩሲያ ወታደራዊ መሳሪያ ማከማቻ ዛሬ ከባድ ፍንዳታዎች መድረሳቸው ተዘገበ። ፍንዳታው ባስከተለው ቃጠሎ ምክንያት ከ3000 በላይ ሰዎች እንዲወጡ መደረጉ ነው የተገለጸው። ቻይና በታይዋን የፖለቲካ ሰዎች ላይ የቪዛ ክልከላና ሌሎችም ማዕቀቦችን መደንገጓ ተገለጸ። የዩናይትድ ስቴትስ ምክር ቤት አባላት ታይዋንን በተከታታይ መጎብኘታቸውን ተከትሎ በዩናይትድ ስቴትስና በራስ ገዟ ደሴት ላይ ጠንካራ አጸፋ ለመመለስ እየተንቀሳቀሰች ያለችው ቻይና ትናንትም በታይዋን አካባቢ የባህርና የአየር ኃይል ልምምድ ማካሄዷ ይታወቃል። በመጨረሻም የዩናይትድ ስቴትስ ቀዳሚት እመቤት ጂል ባይደን ለኮሮና ቫይረስ መጋለጣቸውንና ከትናንት ምሽት ጀምሮ ጉንፋን መሰል ስሜት እየተሰማቸው መሆኑን ዋይት ሀውስ ቤተ መንግስት አስታወቀ። ጂል ባይደን ቀላል የኮቪድ-19 ስለሚስተዋልባቸው ፓክሲሎቪድ የሚባለው መድኃኒት እንደታዘዘላቸው የቤተ መንግስቱ ቃል አቀባይ ካሪን ዣን ፒየር ገልጸዋል። ቀዳማዊት እመቤቲቱ ትናንት ሰኞ በቤት ውስጥ የሚደረገውን ሁለት ጊዜ ምርመራ አድርገው ከቫይረሱ ነጻ መሆናቸውን ቢያሳይም በኋላ ግን በተካሄደላቸው ጠለቅ ያለ የላቦራቶሪ ምርመራ ለኮቪድ-19 መጋለጣቸው ተረጋግጧል። የ71 ዓመቷ ጂል ባይደን ሁለት የኮቪድ-19 መከላ መከላከያ ክትባትና ሁለት ማጠናከሪያዎችን መውሰዳቸው ታውቋል። ባለቤታቸው ፕሬዝደንት ጆ ባይደንም ከአስር ቀናት በፊት ለኮቪድ-19 ተጋልጠው ሕክምና ላይ ከቆዩ በኋላ አሁን ከቫይረሱ ነጻ ሆነው ወደ ስራቸው መመለሳቸው ይታወቃል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂ፣ ይታየን ለዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 10 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪግ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ። የአዲስ አበባ ከተማ አስተዳደር በአዲስ አበባ ከተማና ና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከል ባለው የአስተዳደር ወሰን ጉዳይ እልባት ሰጥቻለሁ አለ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ጉዳዩን በማስመልከት በፌስቡክ ገጻቸው ላይ ዛሬ ባሰፈሩት ጽሁፍ በአዲስ አበባ አስተዳደር የተገነቡ የጋራ መኖሪያ ቤቶች በሚገኙባቸው ኮዬ ፈጬ ቱሊዱምቱ በከፊልና ጀሞ ቁጥር ሁለት ወደ ኦሮሚያ ልዩ ዞን መካለላቸውን ገልጸዋል። በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ወይም ለቦ አካባቢ ፉሪ ሀናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ አካባቢ ያለው ወደ አዲስ አበባ ከተማ አስተዳደር እንዲካለል በማድረግ ስምምነት ላይ ተደርሷል ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ከቀናት በፊት ባወጣው መግለጫ ውሳኔውን ተቃውሟል። የፓርቲው ምክትል መሪ አርክቴክት ዮሐንስ መኮንን ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔው ወቅቱን ያልጠበቀና ሕዝብም ያልተወያየበት ነው ብለዋል። ኬኔዲ አባተ ዝርዝር አለው። በውሳኔው መሰረት በአዲስ አበባ አስተዳደር ወጪ የተገነቡ የጋራ መኖሪያ ቤቶች የሚገኙባቸው ኮየፈጬ፣ ቱሉ ዲምቱ በከፊልና ጀሞ ቁጥር ሁለት ወደ ኦሮሚያ ልዩ ዞን መካለላቸውን፣ በሌላ በኩል በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ለቦ አካባቢ ፉሪሃና ና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ ያለው አካባቢ ወደ አዲስ አበባ ከተማ አስተዳደር መካለሉን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በፌስቡክ አድራሻቸው ባሰፈሩት ጽሁፍ ገልጸዋል። ለዘመናት ምላሽ ሳይሰጠውና ይንከባለል የነበረ የህዝብ ጥያቄ ሆኖ ብዙዎች ዋጋ የከፈሉበት ሲሉ የገለጹት ይህ የአስተዳደር ወሰን ጉዳይ እልባት እንዲያገኝ ከህዝብ ጋር ሲሰራበትና ምክክር ሲደረግበት ቆይቶ ዛሬ ታሪካዊ ያሉት ስምምነት ላይ መደረሱንም ነው ያብራሩት። በውሳኔው ዙሪያ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና የኦሮሚያ ክልል ፕሬዝደንት አቶ ሽመልስ አብዲሳን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ከአዲስ አበባ ከተማና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተውጣ የተለያዩ የህብረተሰብ ክፍሎች አባገዳዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎችና የነዋሪዎች ተወካዮች የተሳተፉበት ውይይት ዛሬ መካሄዱም ተገልጿል። ከሰሞኑ በተለያየ መልኩ ሰፊ መነጋገሪያ አጀንዳ ሆኖ የሰነበተው ይህ የወሰን ማካለል ጉዳይ የተለያዩ ሀሳቦች ሲንጸባረቁበት የቆየ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የወሰን ማካለሉ ውሳኔ ከመታወቁ በፊት ስለ ጉዳዩ ከቀናት በፊት ባወጣው መግለጫ ውሳኔውን ተቃውሟል። ኢዜማ ውሳኔውን የተቃወመበትን ምክንያት የፓርቲው ምክት ልመሪ አርኪቴክት ዮሐንስ መኮንን ያብራራሉ። እንግዲህ የምንጠብቀው ነበረ ባለፈው ቀደም ብለን መግለጫ ይህንን ያወጣንበትና ለውይይት ቀድሞ ሰዎ ኮንሽንስ እንዲሆን በጉዳይ እንዲወያይ ማድረጋችን ይሄ መረጃ ነበር። አሁን እሱ ትክክለኛ ነበር አቋማችን ማለት ነው። ባለፈው መግለጫችን እንዳነሳን ሁለት ዋነኛ ጉድለቶች ይህን ጉዳይ ይህን አጀንዳ ተከትሎ የሚመጡት አንደኛ የወቅታዊነትና የተገቢነት ነው። ምክንያቱም ትልቅ ሀገራዊ ጉዳዮች ለውይይት ሲቀርቡ አብሮ ጠረጴዛ ላይ መቅረብ የነበረበትን አጀንዳ እየበጣጠሱ ማንሳት የሀገራዊ ምክክሩን የሚመራው ኮሚሽንን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ እየተወሰነበት ሂደት ማህበረሰቡ ያልተሳተፈበት የወንታው ፍላጎቶችና ጥቅሞቹ እንደተከበሩለት ማረጋገጫ የማይሰጥ የኮሚቴ ውሳኔ የሆነ ነው ያየ ነው። የአንድ ወገን ፍላጎት ነው። ሶስተኛ ዛሬ ይሄንን ውሳኔ የወሰን ማካለሉን ጉዳይ በተመለከተ ከሕዝብ ጋር ምክክር ሲደረግ መቆየቱን ከንቲባ አዳነች አቤቤ በጽሁፋቸው ቢያመለክቱም የኢዜማ ምክትል መሪ አርኪቴክት ዮሀንስ ግን ከሕዝብ ጋር የተደረገ ውይይት እንደሌለ ነው የሚገልጹት። ከዚህ በፊት ይህን የመሰለ ስራ ይሰሩ የነበሩ በሀገራችን ኮሚሽኖች ነበሩ። ለምሳሌ የድንበርና የማንነት ኮሚሽን፣ የእርቀ ሰላም ኮሚሽን የመሳሰሉ ኮሚሽኖች ተቋቁመው እናውቅ ነበረ። ዚህ የአስተዳደር ወሰን የሰራ ነው፣ አጥር አይደለም ሲሉ የገለጹት ወይዘሮ አዳነች አቤቤ ይልቁንም ስምምነቱ ልማትን ለማፋጠን ና መልካም አስተዳደርን ለማስፈን እንደሚረዳ አመልክተዋል። በኦሮሚያ ና በአዲስ አበባ መካከል የተደረሰውን የወሰን ማካለል ስምምነት አስመልክቶ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫም እንዲሁ ስምምነቱ የህብረተሰቡን እንግልትና በደል እንደሚቀርፍ አስታውቋል። አዋሳኝ አካባቢ የሚኖሩ የልዩ ዞኑም ሆኑ የአዲስ አበባ ነዋሪዎች የሚገባቸውን የመንግስት አገልግሎት ማግኘት አልቻሉም ያለው የመንግስት ኮሚኒኬሽን ስምምነቱ ለዚህ እልባት እንደሚሰጥ ጠቁሟል። የአርኪቴክት ዮሐንስ ሀሳብ ግን በተቃራኒው ነው። ለምሳሌ አንዳንዶቹ መኖሪያ ቤቶች ወደ ኦሮሚያ እንዲካለሉ የተወሰኑት ከመሀል አዲስ አበባ ላይ ይኖሩ የነበሩ ሰዎች በረዥም ጊዜ ቁጠባ አዲስ አበባ ውስጥ ባለ ኑሮ ውድነት ከልጆቻቸው አፍነጥቀው በቆጠቡት ያላቸውን ቤት ደርሷቸዋል ተብሎ ለመኖር ሄደው እየኖሩባቸው ናቸው። ዕጣ ደርሷቸው የሄዱ ሰዎች እዛ መኖር የጀመሩት አዲስ አበባ ነን ብለው አዲስ አበባ ውስጥ እንደሚኖሩ ነበር የሚያስቡት። ከዛሬ ጀምሮ ወደ ኦሮሚያ ተካልላችኋል ብሎ መወሰን ከዚህ በፊት የማያውቁትን ያልኖሩበትን ማንነት መጫ ነው ሰዎቹ ላይ በግድ መበየን ይመስለኛል። እንደሚታወቀው የኦሮሚያ ክልላዊ መንግስት በክልሉ ያጸደቀው የስራ ቋንቋ አለው። የትምህርት የሚመሳስሉ ቢሆን ያውቃሉ ወይ? ይረዳሉ ወይ? ምናልባት ይህ ውሳኔ ቀድሞ የሚታወቅ ቢሆን ኖሮ የአዲስ አበባ ወደዛ ተካላችኋል የተባሉት ይህን ያህል ወጪ አውጥተው እዛ ኢንቨስት ለማድረግ ኑሯቸውን ለመመስረት ይመርጡ ነበር ወይ ተብሎ የሰው ነዋሪዎች ፍላጎትና ፈቃድ አልተጠየቀም። በመሰረቱ አሁን ያኛው ህዝብ ተጠቀመ፣ ይሄኛው ተጎዳ በሚል ስሌት አይደለም መታየት ያለበት። ሁለቱም በፈቃዳቸው ይሄ ማንን እንዲጠቅም ታስቦ ነው። ለምሳሌ እነኛ ፈቃዳቸውን Number, no. አስተዳደር ወሰን በሚነካቸው አካባቢዎች የትኛውም አይነት መንግስታዊ አገልግሎት እንደማይቋረጥ፣ የአገልግሎትና የጸጥታ ስራዎች በሁለቱም ወገን በጋራ እንደሚሰሩ፣ በግንባታ ላይ ያሉ ፕሮጀክቶች እንደማይቆሙ፣ እንዲሁም የትምህርት አሰጣጥ ሂደቱና የተማሪዎች የቋንቋ ጉዳይ በነበረበት እንደሚቀጥል ከንቲባ አዳነች ገልጸዋል። ይሁንና በዚህ ጉዳይ ላይ ከመንግስት ወገን ተጨማሪ መረጃ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ህብረተሰቡን ጨምሮ የተለያዩ አካላት ሀሳብ የተካተተበት ዘገባ በቀጣይ ይዘን እንመለሳለን እንቀርባለን። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የኢትዮጵያ ዳይሬክተር ሾን ጆንስ ዛሬ በባህር ዳር ከተማ ያደረጉት ጉብኝት ከተለያዩ ተቋማት የስራ ኃላፊዎች እና ተፈናቃዮች ያደረጉበት ነው። አድማጮች፣ ቀደም ሲል የጀመረው ዘገባ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤድ ባለፉት ሁለት ዓመታት በአማራ ክልል ከ430 ሚሊዮን ዶላር በላይ ውጪ ማድረጉን እና ድጋፉ አሁንም መቀጠሉን የድርጅቱ የኢትዮጵያ ዳይሬክተር ሾን ጆንስ መናገራቸውን የሚያመለክተውን ነው። በዛሬ ሁለትም ወጣት የአደጋ ስጋት ቅነሳ ስራ አመራር ባለሙያዎችን ለማሰልጠን የሚውል ስምንት ሚሊዮን ዶላር የሚጠጋ ድጋፍ በባህር ዳር ዩኒቨርሲቲ በመገኘት ይፋ አድርገዋል። ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በባህር ዳር የሚገኙ የማህበረሰብ ክፍሎችን የጎበኙትና ተጨማሪ እርዳታ እንደሚደረግ የቀለጹት የዩኤስአይዲ የኢትዮጵያ ዳይሬክተር ዋናው ነገር ሁላችንም ለሰላም መጸለያችን መቀጠል አለብን ብለዋል ሾን ጆንስ። ዛሬ በአማራ ክልል ርዕሰ ከተማ ባህር ዳር ያደረጉትን ጉብኝት የተከታተለችው አስቴር ምስጋናው ተከታዩ ልካለች። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የኢትዮጵያ ዳይሬክተር ሾን ጆንስ ዛሬ በባህር ዳር ከተማ ያደረጉት ጉብኝት ከተለያዩ ተቋማት የስራ ኃላፊዎችና ተፈናቃዮች ጋር ውይይት ያደረጉበት ነው። ሾንጆንስ እንዳሉት በተለይ ባለፉት ሁለት ዓመታት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በአማራ ክልል የሰብአዊ ድጋፍ እንቅስቃሴ ውስጥ ከፍተኛ ድጋፍ ሲያደርግ ቆይቷል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስ አይዲ ባለፉት ሁለት ዓመታት በአማራ ክልል ከ430 ሚሊዮን ዶላር በላይ ወጪ አድርጓል እዚህ ያለነው የአማራን ህዝብ ድጋፍ በሚሹበት ሰዓት ለመደገፍ ነው ከተጠቀሰው ድጋፍ አብዛኛው የሰብአዊ እርዳታ ነው በሰሜን ኢትዮጵያው ግጭት ይበልጥ የተጎዱ ማኅበረሰቦችን በመደገፍ ላይ ያተኮረ ነው እነዚህ ማህበረሰቦች ወደ ቀያቸው የመመለስ እድል እንዳላቸው እንዲሁም ከብዙ ውጣ ውረድ በኋላ ኑሯቸውን መልሶ ለመገንባት የሚያስችሏቸው አገልግሎቶችና ምግብ እንዳላቸው በማረጋገጥ ላይ ያተኮረ ነው። ሾን ጆንስ ከክልሉ ጤና ቢሮ ኃላፊ ከዶክተር መልካሙ አብቴ ጋር ከተወያዩ በኋላ እንደተናገሩት ደግሞ ድርጅታቸው ዛሬ ስምንት መኪኖችን ለጤና ቢሮ አስረክቧል። ዳይሬክተሩ በባህር ዳር ዩኒቨርሲቲ በነበራቸው ቆይታ ወጣት የአደጋ ስጋት ቅነሳ ስራ አመራር ባለሙያዎችን ለማሰልጠን የሚውል ወደ ስምንት ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ አድርገዋል። ስለተደረገው ድጋፍ ማብራሪያ የሰጡት በባህር ዳር ዩኒቨርሲቲ የኢንፎርሜሽን ስትራቴጂክ እና ኮሚኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ ምሩ ከፍተኛ ትርጉም የሚሰጠው የሚጠቀሙ መሆኑን ተናግረዋል። በአሜሪካ መንግስት የሚደገፍ ዩኤስኤድ ፕሮጀክት ነው። ይህ ፕሮጀክት በተለይ በአደጋ ስጋት መከላከልና የምግብ ጥናት ኢንስቲትዩት በምን ላይ ባህርዳር ዩኒቨርሲቲ ካሉት የልህቀት ማዕከላት አንዱ በሆነው ውስጥ የተሰራ ከእነሱ ጋር የተፈጠረ ፕሮጀክት ነው። ይህ ፕሮጀክት ለመጪዎቹ አምስት ዓመታት 11 ሌሎች ዩኒቨርሲቲዎችን የሚያሳትፍ በባህርዳር ዩኒቨርሲቲ መሪነት ባህር ዳር ዩኒቨርሲቲ የአስተባባሪነት ሚናውን እየተወጣ 11 ዩኒቨርሲቲዎች ናቸው በአጠቃላይ ተሳታፊ የሚሆኑት። ለመጪዎቹ አምስት ዓመታት የሚከናወን ፕሮጀክት ሲሆን ፕሮጀክቱ 7.7 ሚሊዮን የአሜሪካ ዶላር ወጪ የሚጠይቅ ነው። ስለዚህ በዚህ ሰፊ የሆነ ፕሮጀክት ምናልባት ፕሮጀክቱን እስካሁን ድረስ ዩኒቨርሲቲው ከሰራቸው ፕሮጀክቶች ውስጥ በጣም ሰፊ ኢምፓክት ያለውና ከፍተኛ የሆነ ገንዘብ የተመደበለት የተባለ ፕሮጀክት ነው። በግጭት ምክንያት ከሀገሪቱ የተለያዩ ክልሎች የተፈናቀሉ ከ600 በላይ ተፈናቃዮች በተለያዩ የአማራ ክልል አካባቢዎች ተበታትነው ይገኛሉ። ዳይሬክተሩ በዛሬው ጉብኝታቸው በባህር ዳር ከተማ አብያተ ክርስቲያናት በዘመድ አዝማድ ቤትና በሌሎችም ቦታዎች ውስጥ ከሚገኙት እና የመሰል ዜጎቹ አስቸጋሪ ህይወት ማሳያ ከሆኑ ተፈናቃዮች ጋርም ተወያይተዋል። ለተፈናቃዮቹ ድጋፍ እንደሚደረግ የገለጹት ሾን ጆንስ ቁልፉ ነገር ግን ሰላም መሆኑን ተናግረዋል። ከእናንተ የሰማናቸው አሳዛኝ ታሪኮች እንደዚሁ አይቀሩም። የሰማነውን ይዘን እንሄዳለን። የማኅበረሰቦቻችሁን ፍላጎቶች ለመረዳት እንሞክራለን። እናም ወደፊት ተጨማሪ ድጋፍ እናመጣለን። ዋናው ከምንም ነገር በላይ አስፈላጊው ነገር ሁላችንም ለሰላም መጸለያችንን መቀጠል አለብን። ሁላችንም ወደ የማህበረሰቦቻችን መመለስና ቤተሰቦቻችንን መንከባከብ እንድንችል ማለት ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በአማራ ክልል የሚያደርገው ድጋፍ በኢትዮጵያና በተለያዩ ሀገሪቱ አካባቢዎች የሚያደርገው ድጋፍ አካል መሆኑን ድርጅቱ በተለያየ ጊዜያት አስታውቋል። በቅርቡም ለአስከፊው የኢትዮጵያ ድርቅ ምላሽ የሚሆን የ488 ሚሊዮን ዶላር ተጨማሪ ሰብአዊ ድጋፍ ይፋ ማድረጉ ይታወሳል። ባለፈው ወር መጨረሻ ይፋ የተደረገው የገንዘብ መጠን ዩናይትድ ስቴትስ በያዝነው የአውሮፓውያን አመት ለኢትዮጵያ ድርቅ ምላሽ ያደረገችውን ድጋፍ 668 ሚሊዮን ዶላር አድርሶታል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባ ስናልፍ ደግሞ አወዛጋቢ ነው የተባለ የሰፈራና የመሬት ክፍፍል በሰሜን ኢትዮጵያ ተቃውሞ እያስነሳ ነው። በቅርቡ ወደ ማይካድራ ከተማ አቅንቶ እያወዛገበ ካለው ስፍራ በመገኘት በአካባቢው በኃይል እየተፈናቀልን ነው የሚሉ የትግራይ ተወላጆችን እንዲሁም አዲስ ለሚመጡት ሲባል እኛ ቸል እየተባልን ነው ያሉ የአማራ ተወላጆችን ያነጋገረው የአሜሪካ ድምፁ ዘጋቢ ሄነሪ ዊልኪንስ ያጠራቀረውን ዘገባ አድርሶናል። አሉላ ከበደ እንደሚከተል ያቀርበዋል። አዲስ አበባ የሚገኘው በመንግስት የገንዘብ ድጋፍ የሚደረግለት የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ በቅርቡ ለአሜሪካ ድምፅ እንደገለጸው አጨቃጫቂ በሆነው ምዕራብ ትግራይ ውስጥ በህገወጥ መንገድ መሬት እየተከፋፈለ ነው የሚለውን ቅሬታ እንደሚያጣራ ገልጧል። ታሪኩ አጌታቸው የኢሰመኮ የህግና የፖሊሲ ጉዳዮች ዲሬክተር ናቸው። እነዚህ የተባሉት ነገሮች እውነት ሆነው ከተገኙ በእርግጥ እጅግ የሚያሳስቡ ነው የሚሆኑት። ስለዚህም በኢትዮጵያ ሰብአዊ መብት ኮሚሽን ክትትል እናደርጋለን፣ አሁን እንመረምራለን። ሮይተርስ የዜና ወኪል እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2021 ዓ ም የአማራ ክልል ባለሥልጣናት የአማራ ተወላጆችን በትግራይ ክልል ስር ለአስርት ዓመታት ሲተዳደር ወደ ነበረው የማይካድራ አካባቢ እንዲገቡ እያበረታቱ ነው ሲል ዘግቧል። ዘገባው በተጨማሪም የመብት ተሟጋች ድርጅቶች የዘር ማጽዳት በሚል ስጋታቸውን የገለጹበትን በማከል የአማራ ተወላጆችን ወደ አወዛጋቢው አካባቢ ለማስገባት በሚደረገው ጥረት የትግራይ ተወላጆች በህገወጥ መንገድ መሬታቸውን እንዲለቁ እየተደረጉ ነው ብሏል። እንደ አማራ ክልል ባለሥልጣናት እይታ ግን ቀደም ሲል የተፈጸመን ታሪካዊ ስህተት ማስተካከል ነው የያዙት። የክልሉ ባለሥልጣናት እንደሚሉትም ህዝባዊ ወያኔ ሀርነት ትግራይ የኢትዮጵያን ብሔራዊ መንግስት በተቆጣጠረባቸውና እንደ አውሮፓውያኑ የዘመን አቆጣጠር በ2018 ዓ ም ባበቃው ባለፉት 30 ዓመታት ውስጥ 500ሺ የአማራ ተወላጆች ከምዕራብ ትግራይ ከመሬታቸው በኃይል እንዲፈናቀሉ ተደርገዋል። የአማራ ክልል ባለሥልጣናት ካለፈው ዓመት አንስተው ቀደም ሲል የትግራይ ተወላጆች በነበሩበት አካባቢ የአማራ ተወላጆችን ለማስፈር የተያዘውን እቅድ መጠን አስመልክቶ መረጃ ለመስጠት እምብዛም ፈቃደኛ እንዳልነበረው የጠቀሰው ዘገባ ለአሜሪካ ድምፅ የተናገሩ አንዳንዶች እንደሚሉት ግን ከግንቦት ወር አንስቶ የአማራ ተወላጆች ወደ አከራካሪው አካባቢ መግባታቸውን ቀጥለዋል። በመሬት ድልድላው የተጎዱ የትግራይ ተወላጆች ብቻ ያለመሆናቸውን አንዳንድ የከተማይቱ ነዋሪዎች የነገሩትን ዋቢ አድርገው እንደዘገበው በምዕራብ ትግራይ ወደምትገኘው ማይካድራ አዲስ በመጡት ሰዎች ለጉዳት መዳረጋቸውን የሚናገሩ የአማራ ተወላጆች ያስተባበሩት የተቃውሞ ሰልፍ መኖሩን የአሜሪካ ድምፅ ተከታትሏል። አዲስ የመጡት ሰዎች መሬት እየተሰጣቸው ቢሆንም እኛ ግን ያገኘነው የለም ነው የሚሉት ሰልፈኞቹ። የአሜሪካ ድምፅ የተቃውሞ ሰልፉን በምስል እንዳይቀርጽ ቢመከርም ማንነታቸው ይፋ እንዳይደረግ የጠየቁ አንድ የተቃውሞ ሰልፍ አድራጊ ግን ይህን ብለዋል። ዛሬ እንዴት ከዚህ ከሞቱ ከዛ ልቀት ያለቀ የተረፈ ህዝብ እንዴት መሬት አርሶ ቆፍሮ ቢበላ ምን ችግር? እንደ አውሮፓውያን የዘመን አቆጣጠር በህዳር 2020 ዓ ም በመቶዎች የሚቆጠሩ የአማራ ተወላጆች በትግራይ ተወላጆች በተጨፈጨፉበት ወቅት ማይካድራ ከተማ የዓለም ዜና ሆና ነበር። ከስፍራው የተገኙ መረጃዎች እንደጠቆሙት ለሟቾች መቅበሪያ ለማዘጋጀት መሬት የሚቆፍር ከባድ ተሽከርካሪ ወደ ከተማይቱ እንዲመጣ መደረግ ነበረበት። እንደ ዘገባውም ቀጥሎ የአማራ ኃይሎች በትግራይ ተወላጆች ላይ የበቀል እርምጃ ወሰዱ። የትግራይ ተወላጅ የሆኑት አቶ አትክልት ሀጎስ ካሳ በከተማይቱ ለበርካታ አስርታት ኖረዋል። በጭፍጨፋው ወቅት ብዙ ሰዎች ከአጥቢያ ቤተ ክርስቲያናት ተጠልለው ነበር ይላሉ። የአማራ ተወላጅ ከሆኑት የጥቃቱ አድራሾች ወዳጆቻቸው በሆኑ ሌሎች የአማራ ተወላጆች መትረፋቸውንም ተናግረዋል። ይሁንና አብዛኛው የትግራይ ተወላጆች ግን በቀሉም በመፍራት ከተማይቱን ለቀው ተሰደዱ ነው ያሉት። በዕለቱ በአንድ ግን እዚያ መጥፎ ድርጊት ተፈጽሞ በማደሩ ሰው ሁሉ ፈራ፣ ወጥቶ ሄደ። ሱዳን ከፊል ያህሉ ሌሊቱን ከተማዋን ለቀው መሄዳቸውን ለአሜሪካ ድምፅ ተናግረዋል። ብዙዎችም ወደ ሱዳን ማቅናታቸውን የተናገሩት አቶ አታክልት አንዳንዶች ደግሞ ወደ ጎንደር ከተማ ሄዱ ብለዋል። የተሻለ የኑሮ አቅም የነበራቸው ቤተሰቦችም ወደ ሌሎች አካባቢዎች እንዲሄዱ ተናግረዋል። የማይካድራ ከተማ ከንቲባ አቶ ቸሩ ሀጎስ በበኩላቸው በሁለቱ ብሔረሰብ ተወላጆች መካከል ያለው ግንኙነት ባለፉት ወራት መሻሻል አሳይተዋል። እነሱ እኮ ሲጀመር ራሳቸው አጥፍተው ሂዷል። ወረ ሰው በለው ጨፍጭፎ ብዙ ነገር አድርገው ሂዷል። እሱ እዚህ ያሉ አሁን ለምሳሌ መንግሥቱ ራሱ እንደሚፈቅደው እነዚህ ጨፍጫፊዎች ራሱ በሕግ ይጠየቃሉ፣ በሕግም ይፈልጋሉ። በራሳቸው ውጡ ያላቸው ሰው እኮ የለም። ሲጀመር በራሳቸው እኮ ነው ወጥተው ጠፍተው ሄዱ። ቸሩ በትግራይ ተወላጆች ላይ የተነጣጠሩና ዘውግን መሰረት ያደረጉ ጥቃቶች እየተደረጉ ነው የሚለውን ቸሩ አይቀበሉም። በመሬት ክፍፍሉ ዙሪያ የሚነሱትን ውዝግቦችና በእለቱም ማይካደራ ላይ የተካሄደውን ተቃውሞም አጣጥለውታል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በከተማይቱ ምን እንደተፈጠረ ምርመራ ካደረገ በኋላ መናገር እንደሚመርጥ አመልክቷል። ተከታዩ ዘገባ ደግሞ የስራ አጥነት ጉዳይ ነው የምንመለከተው። የኢትዮጵያ የስራና ክህሎት ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው አመታዊ የስራ እድል ፈጠራ እቅዱን ማሳካት እንዳልቻለ ገልጸዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ አስር ቢሊዮን ብር የሚገመት ጉዳት እንዳደረሰም ተናግረዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና ለመስጠታቸው ለስራ አጥነት አስተዋጽኦ ማድረጉን ደግሞ በጉዳዩ ዙሪያ ጥናታዊ ጽሑፍ ያቀረቡ አንድ ምሁር ለአሜሪካ ድምጽ ተናግረዋል። የአሰሪዎች ፌዴሬሽን በበኩሉ የሰለጠኑ ሙያተኞችን ለማግኘት አስቸጋሪ እንደሆነ ገልጿል። ጉዳዩን በዝርዝር የተመለከተው ገብረ ሚካኤል ገብረ መድህን ነው። ቀጥሎ ይቀርባል። ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የስራ ጉባኤ ላይ የተገኙት የስራና ክህሎት ሚኒስትር ሚኒስትሯ ወይዘሮ መፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት ዓመቱ 3.2 ሚሊዮን የስራ ዕድል ለመፍጠር አቅዶ በተጨባቂ የስራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል። ባለፈው አመት ያልፈለግነው እና ተገደን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊዮን ለሚሆኑ ዜጎች ቋሚ የስራ እድል ነው መፍጠር የተቻለው። በዚህ ዓመት የግብርናው ዘርፍ 44 ከመቶ የሚሆነውን የስራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት፣ ሚኒስትሯ በበጀት ዓመቱ ለተፈጠረው የስራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የ10 ሚሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ ምፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክተዋል። ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለን። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራ ናቸው በርካታ ስራዎች አሉ ከ ከአስር ቢሊዮን በላይ ጥናት አስጠንተናል በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊየን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስቴር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው አርባ ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው። በጉባኤው ጥናታዊ ጽሁፍ ያቀረቡ ምሁራንም የስራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል። ከጽሁፍ አቅራቢዎቹ አንዱ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለስራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል። ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው? ምን አይነት ስኪል፣ ምን አይነት ኮምፒተንሲ ነው የሚፈልገው? እዛ ምን አይነት አቲቱድ ያለው ሰልጣኝ ነው የሚፈልገው የሚለውን ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩረን ቀርጾ አሰልጥኖ ወደ ገበያ ቢበት ናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው ነገር ግን ገበያው ምን ይፈልጋል? ኢንዱስትሪው ምንድን ነው የሚፈልገው? በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጠናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክህሎት ሊሆን ይችላል ይዘው የሚወጡት እና በዚህ ምክንያት ነው እንግዲህ ሚስማች ነው የዲማንድና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል። የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል። ዩኒቨርስቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለባቸው። ይሄ እነዚህ ባለሙያዎች ሲኖሩ ነው በፈጠራ ያ ባለ ሀብቱ እያሻሻለን ሊሰራ የሚችል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የስራ አጥነት ችግር መንስኤው የስራ እድል በብዛት አለመፈጠሩ እንደሆነ ገልጸው ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል። በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የስራ እድል እንዲፈጥሩ በር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች በአንዴ መቶ ሺህ የሚቀጥሮ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው። የሀገር ውስጥ የስራ እድል ፈጠራ እንደተጠበቀ የሆነ ማለት ነው። የተቀጠሩት ሰዎችም በቂ ደሞዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ሀሳብ ማቅረባቸውንም ገልጸዋል። ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም ያሉት፣ በቀን አንድ ብቻ በልተው የሚውሉ አሉ። በዚህ እንዴት ነው ምርታማ የተሻለ ስራን መፍጠርን የምንጠብቀው? አሁን ባለው ኑሮ ውድነት በሀገራችን ኑሮ ውድነቱን ልቋቋም ቋቋም አይደለም። በቀን አንድ በልቶ ለመዋል የሚቸገርበት ሁኔታ ላይ ነው። ኢትዮጵያ ውስጥ በአንድ ሺህ በወር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾሙ ነው የሚውለው፣ ስራ ያላገኘውም ጾሙ ነው የሚውለው። ምንድን ልዩነቱ ነው? በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የነስታ ወይም ደግሞ ዲሴንት ወርክ የምለውን ያሟላ አይደለም። የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም ለዚህ ነው። አንዱ ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስቴር ቢሮ ገብተዋል። እስካሁን 2014 ሳይወጣ አልፈዋል ማለት ነው። ለመንግስት ቀርበዋል የተባለው ሀሳብ ከምን እንደደረሰ ቪኦኤ የስራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ካሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር። ይሄ ጉዳይ መቅረብ ብቻ ሳይሆን በሕግም ወጥቷል። በሕግ ተደግፎ አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደሞዝ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ አያደርገውም እና ይሄንን የፖሊሲ ውሳኔና ሀሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቅድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው። በየዓመቱ የሚካሄደው ብሔራዊ የስራ ጉባኤ አላማው በዘርፉ ያሉትን ሀሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አሁን ደግሞ ወደ ኬንያ ነው የምናመራው። ትላንትና ውጤቱ በተነገረበት የኬንያ ፕሬዝዳንታዊ ምርጫ መሸነፋቸው የተገለጸው ራይላ ኦዲንጋ የምርጫውን ውጤት ባለመቀበል ለዳኛ አቤት እንደሚሉ አስታውቀዋል። በሌላ በኩል ባለፈው ሳምንት የደረሰበት መጥፋቱ የተነገረው የኬንያ ምርጫ አስፈጻሚ ሞቶ መገኘቱን የሀገሪቱ መገናኛ ብዙሃን ዘግበዋል። የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ከአዣንስ ፍራንስ ፕሬስ ዘገባ ጋር አጣምሮ እንግዱ ወልዴ እንደሚከተል ያቀርበዋል። የተቆጠረው ድምፅ ከተመዘገበው ድምፅ ሰጪ ቁጥር በላይ ማለትም 100.01 ፐርሰንት ሆኖ በመገኘቱ ውጤቱን እንደማያጸድቁ ያስታወቁ የምርጫ ኮሚሽኑ አራት ባለስልጣኖች ትርፍ ሆኖ የታየው የድምፅ ቁጥር በምርጫው የመጨረሻ ውጤት ላይ ጉልህ ልዩነት ሊያመጣ እንደሚችል ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። በአፍሪካ የተረጋጋች ዲሞክራሲ ተደርጋ የምትታየው ኬንያ የሳምንታት ጭቅጭቅ ልታስተናግድና ምናልባትም ጠቅላይ ፍርድ ቤቱ ምርጫውን እንደገና እንዲደረግ ሊወስን ይችላል ሲል የዜና ወኪሉ ጨምሮ ዘግቧል። ይህ በእንዲህ እንዳለ ባለፈው ሳምንት የደረሰበት መጥፋቱ የተነገረው የኬንያ ምርጫ አስፈጻሚ ሞቶ መገኘቱን የሀገሪቱ መገናኛ ብዙኃን ዘግበዋል። በናይሮቢ ምርጫ አስፈጻሚ የነበረውን የ53 ዓመቱን ዳንኤል ሙሲኦካን አስከሬን ከናይሮቢ ወጣ ብሎ ኪሎምቤሮ በተባለ ጫካ ውስጥ እረኞች እንዳገኙት ታውቋል። ሙሲኦካ የተገደለው ሌላ ቦታ ሊሆን እንደሚችልና አስከሬኑን የተገኘበት ጫካ ውስጥ ሳይጥሉት እንዳልቀረ የአካባቢ ፖሊስ ተናግሯል። ግለሰቡ ባለፈው ሐሙስ ይሰራበት ከነበረው የናይሮቢ ድምፅ መቁጠሪያ ማዕከል መሰወሩን የምርጫ ኮሚሽኑ ባለስልጣናት ትናንት አስታውቀው ነበር። የዛሬ አምስት ዓመት በተደረገው ምርጫም ክሪስ ሙሳዶ የተባለ የምርጫ ኮሚሽኑ የመረጃ ቴክኖሎጂ ባለሙያ መገደሉ ይታወሳል። ባለፈው ሳምንት ምርጫ የወደቁ ተወዳዳሪዎች ጉዳያቸውን ፍርድ ቤት ለማቅረብ የአንድ ሳምንት ጊዜ አላቸው። ኦሞዋንዛ ኦምባቲ የምርጫ ሕግ ባለሙያ ናቸው። እርሳቸው እንደሚሉት ውጤቱን የማይቀበሉ ወገኖች ምን ማድረግ እንዳለባቸው ፍርድ ቤቱን አቅጣጫ ሊጠይቁ ይችላሉ። ያንን ለማድረግ ግን የጊዜ ገደብ አለ። ኦርደር ስ ግራንት ባይ ከፍርድ ቤቱ ሊገኝ የሚችለው ትዕዛዝ ውጤቱ እንደገና እንዲመረምርና እንዲቆጠር የሚል እንዲሁም የሩቶን አሸናፊነት ውድቅ ሊያደርግ የሚችል ሊሆን ይችላል። ፍርድ ቤቱን ልትጠይቅ የምትችለው ነገር እጅግ ውስን ሊሆን ይችላል። በኬንያ ጉዳዩን ወደ ፍርድ ቤት የሚወስዱ ወገኖች ሰባት ቀን ሲኖራቸው ተከሳሾች ደግሞ መልስ ለመስጠት አራት ቀን አላቸው። ፍርድ ቤቱ በሁለት ሳምንት ውስጥ ውሳኔ እንዲያሳልፍ ይጠበቅበታል። በፖለቲካ ጉዳዮች ላይ አስተያየት የሚሰጠው ማርቲን አንዳቲ እንደሚለው የምርጫ ኮሚሽኑ የራሱ ችግሮች ያሉበት ሲሆን አንዳንዶቹ ስህተቶችም በፍርድ ቤቱ በዝርዝር ይቀርባሉ። ዘ ፕሮሰስ ሃዝ ቢን ፌርሊ ኦፕን ዜር ሃቭ ቢን ቻለንጀስ ዜር ሃቭ ቢን አቴምፕትስ ቱ ኢንፊልትሬት ዘ ሲስተም ሂደቱ ክፍት ነው የሚሆነው የምርጫ ቆጠራውን የሚቆጣጠረውን ሥርዓት ሰብሮ ለመግባት ተሞክረዋል። ቁጥሮች ተጨምረዋል። አስር ሺህ የነበረውን አንድ ሺህ ተደርጎ ቀርበዋል የሚሉ ወንጀላዎች አሉ። እነዚህ ወንጀላዎች ለጠቅላይ ፍርድ ቤቱ ይቀርባሉ። አጨቃጫቂ ጉዳዮች ላይ ውሳኔ የመስጠት ስልጣን ያለው ጠቅላይ ፍርድ ቤቱ ነው። እንደ አውሮፓውያን አቆጣጠር በ2017 በተደረገው ምርጫ ኦዲንጋ ጉዳዩን ወደ ጠቅላይ ፍርድ ቤት ከወሰዱ በኋላ ውጤቱ ተሽሮ ነበር። ኦመዋንዛ ኦምባቲ ጨምረው እንዳሉት የምርጫ ኮሚሽኑ ለሁለት መከፈል በሕግ ሂደቱ በኩል ብዙም ተጽዕኖ ባይኖረውም በራሱ በኮሚሽኑ ተቀባይነትና ዝና ላይ ግን ጠባሳ ይጥላል። አንዳንድ ታዛቢዎች እንደሚሉት የምርጫ ጭቅጭቁና በኮሚሽኑ ውስጥ የተፈጠረው መከፋፈል በ2007ና በ2008 ከተከሰተው የሰውን ሕይወት ከቀጠፈው ረብሻ በኋላ የምርጫ ማሻሻያ አድርጋ ጥሩ ስምና ዝና አግኝታ የነበረችው ኬንያ ላይ መጥፎ ስም ሳያሰጠት አልቀረም። ዓለም አቀፍ ታዛቢዎች በውጤቱ ቅሬታ ያላቸው ወገኖች የሕጋዊ መንገድ እንዲመርጡና የፖለቲካ መሪዎችም ደጋፊዎቻቸውን እንዲያረጋጉ ጥሪ አድርገዋል። አሁንም አህጉር ውስጥ እንቆያለን። የባይደን አስተዳደር አዲሱ የአፍሪካ ፖሊሲው እኩልነትን በመመስረት ነጻ ማህበረሰብንና ዲሞክራሲን በማበረታታት እንዲሁም ከኮቪድ-19 ወረርሽኝ ለማገገምና የአየር ንብረት ለውጥን ለመቋቋም በመስራት ላይ የተመሰረተ መሆኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በአህጉሩ ባደረጉት ጉብኝትም እነዚህን አላማዎችና ዩናይትድ ስቴትስ በአህጉሩ ከሚገኙ ከ50 በላይ ሀገራት ጋር ስለሚኖራት አዲስ ግንኙነት ትኩረት ሰጥተው አብራርተዋል። ዘገባው የአኒታ ፓውል ነው። ደረጃ ደስታ ያቀርበዋል። እነሆ። እኩልነት በፍጥነት እያደገች ላለችው አፍሪካ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ደጋግመው ያረጋገጡት እሱን ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም ባለፈው ሳምንት የአፍሪካ ጉብኝታቸው ይህንኑ ጉዳይ ጠቅለል አድርገውታል። ከሁሉም በላይ የምንፈልገው በዩናይትድ ስቴትስና በአፍሪካ መካከል እውነተኛ አጋርነት እንዲኖር ነው። የተበላለጠና የእንካለእንካ እንካ ግንኙነት እንዲኖር አንፈልግም። ከአፍሪካ ጋር እንዲኖረን የምንፈልገው ጠንካራ ትብብር ማንንም ለመቅደም መሞከር አይደለም። በእርግጥ ሁለት አገሮች ጎልተው ከመታየታቸው በቀር ይልክ ነው ይላሉ የአፍሪካ ጉዳዮች ተንታኞች። አፍሪካን የሚያቋርጠው የመቀነትና የመንገድ መሰረተ ልማት ተነሳሽነት ፕሮጀክት ባለቤት የሆነችው ቻይናና ከነጻነት በኋላ ከአፍሪካ አገሮች ጋር የነበራቸውን የቆየ ወዳጅነት ለማስታወስ የውጭ ጉዳይ ሚኒስትሯ በቅርቡ አፍሪካን የጎበኙት ሩሲያ በቅዱስ ሎረንስ ዩኒቨርሲቲ የመንግስትና የአፍሪካ ጥናቶች ተባባሪ ፕሮፌሰር ክሪስቲን ማኪ ከቪኦኤ ጋር በዙም ባደረጉት ቃለ ምልልስ እንዲህ ብለዋል። እኔ እንደሚመስለኝ አቅጣጫ የመቀየሩ ንግግር በጣም አስፈላጊ ነገር ነው። ደግሞም ትብብር፣ የኢኮኖሚ ልማት አጋሮች የመሳሰሉ አገላለጾች በአፍሪካ የበለጠ ተቀባይነትና ክብር የሚያስገኙ ናቸው። ዋይት ሀውስ የዛሬ 8 ዓመት በ2006 ዓ ም የተካሄደውን የአፍሪካ ጉባኤ በዚህ ዓመት መጨረሻ ለመድገም የሚደረገው ዝግጅት ይህንን አጉልቶ የሚያሳይ ይሆናል ብለዋል። በ2006ቱ ጉባኤ ያኔ ፕሬዝደንት የነበሩት ባራክ ኦባማ አምባገንነታቸው እየበረታ መጥቶ የነበረውን የያኔውን የዚምባብዌ መሪ ሮበርት ሙጋቤን ያልጋበዙበትን ምክንያት ገልጸዋል። ለነገሩ ሙጋቤ ወደ ዲሞክራሲ ስርዓት የሚገፋፋውን የዩናይትድ ስቴትስ ፖሊሲን በአስሮች ለሚቆጠሩ ዓመታት ሲገዳደሩ የኖሩ ብቸኛ የአፍሪካ መሪ አልነበሩም። የውጭ ግንኙነቶች ጉዳይ ምክር ቤት ከተባለው ተቋም አቤነዘር አባዴር እንዲህ ይላሉ። ዩናይትድ ስቴትስ እዚህ ጋር በጣም አስገራሚ ቦታ ላይ ያለች ይመስለኛል። ሁሉንም ሰው፣ ሌላው ቀርቶ በአጠገብህ እንዳይኖሩ የምትፈልጋቸውን ሁሉ በጠረጴዛው ዙሪያ እንዲገኙ ትፈልጋለህ፣ ወይም ቢያንስ የምትፈልግ መስለህ ለመታየት መሞከር ይኖርብሃል። ስለዚህ ብዙ የአፍሪካ ሀገር መሪዎች የሚገኙ ይመስለኛል። አባዴር አያይዘውም በጭብጥ ደረጃ ይህ ፖሊሲ ከቀደመው ፖሊሲዎች የሚለይበት ነገር እምብዛም ባይኖርም የእውነትና የእርቅ ነገርን በውስጡ የያዘ ይመስላል ብለዋል። አንድ ከዚህ ነገር የወደድኩት ነገር ቢኖር በተለይ ዩናይትድ ስቴትስ የምትጠቀምበት ከዚህ በፊት ምናልባት አስነዋሪ ድርጊት ፈጽመን ይሆናል ብለን እናስብ ይሆናል የሚል አገላለጽ አለ በእርግጥ ቃል በቃል እንደዚያ ያለ ቃል በመጠቀም ላይሆን ይችላል። ሁልጊዜም ለቃላችን ታማኝ አልሆንም፣ ግን ያንን ማንጻት ይኖርብናል። ስለዚህ ይህ ሁሉንም ነገር እንደ አዲስ እንደ መጀመር ይሆን እርግጠኛ መሆን በማይቻልበት በዚህ ጊዜ ዩናይትድ ስቴትስ ያን ማድረጓን በግልጽ ተስፋ አድርጋለች። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ፕሮግራም ነው። በፕሮግራማችን ላይ የሚኖሯችሁን አስተያየት ለመስጠት ወይም በዝግጅቶቻችን ቢካተቱ የምትሏቸውን ሀሳቦች ለመጠቆም በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለው።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 ፕሮግራማችን አሁንም እንደቀጠለ ነው። እስከ ምሽቱ አራሳት ድረስ አብረናችሁ ነን። በተከታዩ ዘገባችን ደግሞ ወደ ደቡቡ የኢትዮጵያ ክፍል ነው የምናመረው። በጉራጌ ዞን የሚገኙ ስድስት ወረዳዎች እና የሁለት ከተማ አስተዳደር ምክር ቤቶች ሰሞኑን ባካሄዷቸው አስቸኳይ ስብሰባዎች መንግስት የደቡብ ክልልን ለሁለት ለመክፈል ያቀረበውን የውሳኔ ሀሳብ እንደሚደግፉ አስታውቀዋል። የወረዳዎቹ ምክር ቤቶች ያስተላለፉት ውሳኔ የጉራጌ ዞን ምክር ቤት ባለፈው ሳምንት ባካሄደው አስቸኳይ ስብሰባ በአብላጫ ድምጽ ያሳለፈውን ውሳኔ የሚቃረን ነው። የወረዳዎቹ ምክር ቤቶች ከዞኑ ምክር ቤት ተቃራኒ የሆነ ውሳኔ ማስተላለፋቸው ከሕግና ከፖለቲካ አንጻር እንዴት ይታያል? በማለት ባለሙያዎችን አነጋግረናል። ባለሙያዎችን ያነጋገራቸው ዮናታን ዘብዴዎስ ነው። የጉራጌ ዞን የራሳቸው ምክር ቤቶች ባሏቸው 24 ወረዳዎች ተዋቀረ ነው። ከእነዚህ ወረዳዎች ስድስቱና ሁለት የከተማ አስተዳደር ምክር ቤቶችም ናቸው። ሰሞኑን ከዞኑ ምክር ቤት ተቃራኒ የሆነ ውሳኔ ያስተላልፉት ውሳኔውን ያስተላልፉት የመስቃን፣ የማረቆም፣ የቀቤና፣ የምስራቅ መስቃን፣ የቦኢ፣ የሶዶና የደቡብ ሶዶ ወረዳዎች እንደዚሁም የኢንሳኖና የቡታጅራ ከተማ አስተዳደር ምክር ቤቶች ናቸው። የምክር ቤቶቹ ውሳኔ ስድስቱ ወረዳዎችና ሁለቱ ከተሞች ከሌሎች ዞኖች ማለትም ከሃዲያም ከስልጤ ከሀላባና ከካምባታ ጣንባሮ ዞኖች እንደዚሁም ከየም ልዩ ወረዳ ጋር በመሆን አንድ ክልል ለመመስረት መስማማታቸውን የሚገልጽ ነው። የጉራጌ ዞን ምክር ቤት ባለፈው ሳምንት ያስተላለፈው ውሳኔ ደግሞ ዞኑ ብቻውን ክልል እንድመሰርት የሚጠይቅ እንደነበር ይታወሳል። የወረዳዎቹ ምክር ቤቶች ይህንን የዞን ምክር ቤት ውሳኔም ባለመቀበል ያስተላለፏቸው የተናጠር ውሳኔዎች ከአገሪቱ ህገ መንግስትና ከፖለቲካ አንጻር እንዴት ይታያሉ? ከህጋዊነት አንጻርስ እንዴት ይገለጻሉ? በማለት ባለሙያዎችን አነጋግረናል። በሐዋሳ ዩኒቨርሲቲ የህግ መምህርና የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ ባለሙያ የሆኑ አቶ በፍቃዱ ድሪባም የኢትዮጵያን ህገ መንግስት አንቀጽ 39ና 49 በማንሳት ብሔር ብሔረሰቦችና ህዝቦች በፈለጉበት ሰዓት ህገ መንግሥታዊ በሆነ መንገድ ክልል የመመስረት መብት እንዳላቸው ተናግሯል። አሁን ላለው ችግርም መፍትሄው ህገ መንግሥታዊ መሆን ይገባል ሲሉ አቶ በፍቃዱ ተናግሯል። የኢትዮጵያ ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት ስራ ላይ የሚውለው ክልል የመመስረት ጥያቄው በብሔር በብሔረሰቡ ወይም በህዝቡ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት ሲያገኝ እንደሆነ ይደነግጋል። አቶ በፍቃዱ ግን ህገ መንግስቱም ብሔር ብሔረሰቦች ወይም ህዝቦች ማን እንደሆኑም በግልጽ አለማስቀመጡ ክፍተት መፍጠሩን ያስረዳሉ። የወረዳ ምክር ቤቶቹ ያስተላለፉትን ውሳኔ ተከትሎም ከጉራጌ ዞን ተነጥለው ከሌሎች ተቀራራቢ ዞኖች ጋር ክልል መመስረት ይችላል ወይ ተብሎ የተጠየቁት አቶ ፍቃዱ ተከታዩን መልሰዋል። የጉራጌ ዝሁን የብሔር ብሔረሰብ ውክል ነው የሁሉም ነው እንጂ የጉራጌን ድምፅ ብቻ ማስተጋባት አይደለም ማለት ነው። ስለዚህ አሁን በፌዴራል ደረጃ ስንመጣ የሀውስ ኦፍ ፌዴሬሽን ወይም ደግሞ የፌዴሬሽን ምክር ቤት እና የህዝብ ተወካዮች ምክር ቤት አለ። የብሔረሰቦችን በተለይ እነዚህ ህዳጣን የሚባሉ ወይም ማይኖሪቲስ የሚባሉትን ብሔረሰቦች ድምፅ እንዳይዋጥ ፕሮቴክት የምታረግበት ሀውስ ነው ማለት ነው። ይሄ ሀውስ ኦፍ ፌዴሬሽን የሚባለው በዝሁን ደረጃ ግን እንደዚህ አይነት ስትራክቸር ስለሌለ ሌሎች ብሔር ብሔረሰቦች ለምሳሌ አሁን እንደምሰማው እንግዲህ፣ እነዚህ ቀቤና፣ ማረቆ፣ ወለኔ፣ እነዚህ አይነት እንትኖች ብሔረሰቡ በየራሳቸው ወረዳ ላይ እኛ በክላስተር ነው የምንፈልገው እያሉ ነው። ስለዚህ በተለይ አሁን እንደዚህ እንደ ቀቤና እንደ ማረቁ አይነት ብሔር ብሔረሰብና ህዝቦች የራሳቸው ውክልና በሕገ መንግሥቱ ሪኮግኒሽን ያገኙ ስለሆነ በጉራጌ ክልል መደራጀት አንፈልግም፣ በክላስተር ነው ካሉ መፍታቸው ነው። ሶ መሠረታዊ ጽንሰ ሀሳቡ ስልጣንን የሚሰጠው ለዝሆን አስትራክቸር። አሁን አንዳንድ ሰዎች ሚስኮች አንደርስታንድ የሚያደርጉት ነገር ምንድነው? የጉራጌ ምክር ቤት የዝሆን አስተዳደሩ የወሰነው ውሳኔ በወረዳ አይቀለበትም የሚል አርጊመንት የሚያመጡ ሰዎች አሉ። ነገር ግን ስትራክቸር ስልጣን በዝሆኑና በወረዳው መካከል የሚታይ የፓወር ግንኙነት መካየት ያለበት የብሔር ብሔረሰብና ህዝቡ ድምፅ ነው ማለት። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሙዳ ላይ በበኩላቸው የጉራገን ዞን ለሁለት ከመክፈል የሚታደገው ፖለቲካዊ መፍትና ውሳኔ መሆን ነው የሚያምኑት። በነይታ እንግዲህ ድርጅቱ ባስቀመጠው ማለት ነው ብልጽግና ባስቀመጠው ፕሪንስፕል መሰረት ያው እንደ ፓርቲ ተስማምተውበት በየዞን ድሮ በዞን በዞን ነው የጠየቁትና በዞን የጠየቁትን የክልሉ ምክር ቤት በሰዓቱ ስላልመለሰ ፌዴሬሽን ምክር ቤት ጋር ሄዶ ነበር ያንን ዊዝድሮ እናደረጋለን ብለው ተስማምቶ ነው የተመለሱት፣ እንደ ብልጽግና አመራር። ስለዚህ በዛ ፕሪንስፕል ቢሄዱ ኖሮ ያው የመግባባት ጉዳይ ነው የህግ አተረጓጎን ምንም አንድ ላይ ተስማምቶ ስለሚሄዱ መፍትሄ የሆነው ነበር። አሁን የጉራጌ መሀል ላይ ሪጀክት ማድረጉ ሌላ ኮምፕሊኬሽን ፈጥሯል። በነይታ እንደ አንድ ፓርቲ የወሰዱትን አቋም ቢያከብሩ የተሻለ ነበር ለራሳቸው ለህዝቡም አሁን ግሪታ ውስጥ ነው የሚገባው። ይሄ የፓርቲ አባላቱ አንድ አይነት አቋም ወስደው ባይሆን በኋላ ወደ ህዝብ ወደ ሪፈረንደም የሚከድ ከሆነ ተቃውሞ ቢኖር ኖሮ ለህዝቡም ለእነሱ ማመችን ይሆን ነበረ። አሁንም ይመስለኝ የጉራጌጋ እንግዲህ በብሔር ደረጃ ህገ መንግስቱ ውስጥ ስሜት ጠቀሰው የብሔር ስለሆነ የተነሳውን ነገር ወደ ህገ መንግስት ጉዳይ እንደገና መሄዱ ስለማይቀር እና ብሔረሰቦቹም እኛ ክላስተር ነው የምንፈልገው የሚሉ ብሔረሰቦች እስካሉ ድረስ ጉራጌ እንደ አንድ ዩኒፋይድ የሆነ ነገር ድምፁ ሊቆጠርለት አይችልም። ስለዚህ ጉራጌ እንደገና የጉራጌ ወኪሎች ተስማምተው አንድ አይነት አቋም ቢወስዱ ይሻላል የሚል ነገር ነው ያለ መፍት የሚሆነው እሱ ነው። በወራቤ ዩኒቨርሲቲ የህግ መምህር አቶ ፎአድ መሐመድ በዚህ ሀሳብ አይስማሙም። መፍትሄው ህገ መንግስቱን መሪህ ያደረገ ምላሽ መስጠት ነው ይላሉም ፖለቲካዊ መፍትሄ አይደለም የሚያስፈልገው ፖለቲካዊ ውሳኔም አይደለም እንደ የሚያስፈልገው መንግስት እንደ መንግስትነቱ አማራጭ አሳበንቅፏል ያንን ጥቅሙንና ጉዳቱን ማስረዳት በሌላ በኩል ህዝብ እንደ ህዝብነቱ የህዝብ ሉዓላዊነት ተከብሮ ድምፁ ሪስፔክት የሚደረግለት የራሴን ክልል ሊመስል የሚል ሁሉም ብሄር ባንለም የተወሰኑ ብሄሮች ያነሱበት ሁኔታ ነው ያለው ስለዚህ እድሉን ለህዝብ ሰጥቶ ሪፈረንደም ማዘጋጀቱ የተሻለ ይመስለኛል በሁለቱ ኤክስትሪሞች መካከል በአንደኛው በኩል በክላስተር ይደራጃል ወይስ የራሱን ክልል ይመሰርታል የሚል ሪፈረንደም ተዘጋጅቶ በህዝበ ውሳኔ ህዝቡ የራሱን ቢመርጥ ዘላቂ መፍትሄ ያመጣል ብዬ አስባለሁ። ቪኦኤ ያነጋገራቸው የወረዳ ምክር ቤት አባላት ወረዳዎቹ መንግስት ያቀረበውን ምክር ሀሳብ ተቀብለው ከስልጤ፣ ከአድያም፣ ከአላባ እና ከካምባታ ጠምባሮ ዞኖች እንደዚሁም ከየም ልዩ ወረዳ ጋር ለመደራጀት መወሰናቸውን፣ በአንጻሩ ደግሞ የጉራጌ ዞን ምክር ቤት አባላት ጉራጌ ዞን ብቻውን በክልልነት እንዲደራጅ ፍላጎት ማሳየታቸውን መዘግባችን ይታወሳል። ሁለቱ አቋሞች የተራራቁ በመሆናቸው ለህዝብ እድል ሰጦ ውሳኔ ህዝብ ማካሄድ እንደሚያስፈልግ የወራቤ ዩኒቨርሲቲው አቶ ፎአድ ይናገራሉ። የአዋሳ ዩኒቨርሲቲው አቶ በፈቃዱ በበኩላቸው ሁኔታው የፌዴሬሽን ምክር ቤት ውሳኔ መጠበቅን የግድ ሊል እንደሚችል ያስረዳሉ። አይ ዝሆኑን በዚህ ነው የምንወስነው፣ ወረዳዎቹ ደግሞ እንዲህ ነው የምንወስነው ካሉ የመጨረሻው ውሳኔ የፌዴሬሽን ምክር ቤት ቢሆንም፣ ነገር ግን ወይም ሕገ መንግስቱን እንደሚረዳተው ልል የምንችለው እያንዳንዱ ብሔር ብሄረሰቦች እና ሕዝቦች የራሳቸውን ድምፅ የወረዳቸው የሚሆን በእያንዳንዱ ምክር ቤት ማሰማት ይችላሉ። ዛሬ ያነጋገርኳቸው ባለሙያዎች በጉራጌ ዞን ወቅታዊ ሁኔታ ላይ የበኩላቸውን አስተያየት ሰንዝሯል። ተጨማሪ አስተያየት እና የተለየ እይታ ያላቸው ባለሙያዎችን አካተን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም አድማጮች ለምሽት የያዝናቸው ዝግጅቶች እን ይመስላሉ። ለዛሬ በዚሁ እናጠናቀቃለን። ዝግጅቱን በመምራት አብሬያቸው አመሻውት ስመኞች የቆየ ነበርኩ። ሰላም ደህና ደሩ? um <laughs>